ኢትዮጵያና የአፍሪካ የመንገድ እና ጥገና ፋንዶች ማህበር በምህጻረ ቃሉ አርሜፍ ቋሚ ጽህፈት ቤቱን በአዲስ አበባ ለመክፈት ስምምነት ተፈረመ። ማህበሩ ዓላማው ለመንገድ የሚመደብ በጀት አስተዳደርን እና ጥገናን የሚመለከት ነው። የመረጃ የእውቀት እና የልምድ ልውጥንም የሚያካትት ነው። ኢትዮጵያ የመንገድ ፋንድ ጽህፈት ቤት ዋና ዳይሬክተር እና የአፍሪካ የመንገድ ጽገና ፈንዶች ማህበር ፕሬዚዳንት አቶ ራሺድ መሀመድ ይዘቱን ይገልጻሉ። መንገድ ፈንድ አልነበረንም። ያም በጣም ሌት ሆነን ነው ከሌሎቹ ሀገራት ያቋቋም ነው እና በዚህ ማህበር በኩል በተለይ ምርጥ ተሞክሮ ያላቸው ሀገሮች እንዴት አድርገው ነው መንገድ ፈንድ ነው ያቋቋሙት፣ የገቢ ምንጫቸውን እንዴት ነው የሚያሳድጉት፣ እንደገና በመንገድ ሴክተር ላይ ሌሎች ተባባሪ አካላት ምን ምን አስተዋጽኦ ይኖራቸዋል፣ የሚሉትን ተሞክሮዎችን ኢትዮጵያ ብዙ ልትቀስም ችላለች ማለት ነው። ይህን ሁሉ ተሞክሮች ልናገኝ ቻል ነው ሌሎች ሀገሮች እንዴት እየሄዱ ነው፣ ከየት ከየት አካላት ጋር ነው የሚሰሩት? የሚሉ ተሞክሮዎች በማጋራት ነው እነዚህ ልናገኝ ይቻለሁ። ቀደም ባሉት ጊዜያት አፍሪካን ከአጥናፍ ማገናኘት ከደቡብ አፍሪካ እስከ ካይሮ እንዲሁም ከጅቡቲ ተነስቶ ወደ ምዕራብ አፍሪካ ወደቦችን ለማገናኘት ታቅዶ የተሳካ አልሆንም። የዚህኛው ማህበር መመስረት በዚህ አኳያ የሚፈይደው ካለ በሚል ላቀረብኩላቸው ጥያቄ፣ ምንድ ነው አሁን የተነሳው ነጥብ በሚመለከት አፍሪካ ህብረት በሚቋቋምበት ጊዜ አንድ አላማ የነበረው የትራንስ አፍሪካን ሃዌይ ይባላልና ከካይሮስ ከኬፕ ታውን እና ከጅቡቲ ዳካር አፍሪካ አገሮችን በመንገድ እና በሬልዌይ የማገናኘት እቅድ ይዞ የተነሳ ፕሮግራም መኖሩን አውቃለሁ። ያ ፕሮግራም አልቀረም፣ ተግባራዊ እየተደረገ ነው ያለው። በተለይ ከሱ አኳያ አሁን የዚህ ማህበር ሚና በምናይበት ጊዜ እነዚያ ከፍተኛ መዋለ ንዋይ ፈሶባቸው የሚገነቡት መንገዶች ሰስቴነብል በሆነ መልኩ የማይጠገኑ ከሆነ መስጠት የሚገባቸው አገልግሎት ሳይሰጡ ሊፈርሱ የሚችሉበት ሂደቶች ናቸው የሚፈጠሩት። ከዚህ አንጻር ስና ከዚህ በፊት ሚሲንግ ሊንክ ተብላ የምትወሰድ የነበረችው ኢትዮጵያ ናት። ከብዙ ሀገሮች ጋር አልተገናኘችም ነበር። አሁን ግን በመንገድ ሴክተር ላይ ባደረግናቸው ከኬንያ ጋር የሚያገናኙንም በሞያሌ በኩል እየተሰራ ያለው መንገድ ተጠናቆ ወደ አገልግሎት እየገባ ያለ የዚ የትራንስ አፍሪካን ሃይዌይ አንዱ ፓርት ነው። ሌላ አሁን በመተማ በኩል እና በቤኒሻንጉል በኩል ከሱዳን ጋር የሚያገናኙ መንገዶችም የዚ የትራንስ አፍሪካን ሃይዌይ ፓርት ናቸው። ከጅቡቲ ጋርም በተመሳሳይ መልኩ የሚያገናኘን ሃይዌይም የዛ ነው። ስለዚህ ከዛ አንፃር የዚህ ማህበር ጠቀሜታ ምንድን ነው ብለን በምንወዝበት ጊዜ ትልቁ የዚህ ማህበር ኢትዮጵያ ውስጥ እንዲቋቋም አንዱ ያስፈለገበት ምክንያት የብዙ አፍሪካ ህብረት ኢኮኖሚ ኮሚኒሽን ፎር አፍሪካን ሄድኳርተር እዚ ኢትዮጵያ ውስጥ ነው ያለው። ስለዚህ የዚህ ማህበርም አንዱ ጎል የጀመርነውን ፕሮሰስ አለ እንደ ስፔሻላይዝድ ኤጀንሲ ከአፍሪካ ዩኒየን ጋር ሊንክ አፕ ለማድረግ ፕሮሰሶችን ጀምረናል። ወደ ኢትዮጵያ ዞር ስንል አውራ ጎዳናዎች እየተዘረጉ ሲሆን በየከተሞቹ ግን የተሸራረፉ ጥገና እና የውሃ ወለሉን ለማስተካከል ባለቤት ያጡ ለሚመስሉት አቶ ራሺድ የሚያስረዱት ቴክኒካሊ ደግሞ መንገዶች በምን አይነት ሁኔታ ቢጠገኑ ነው በጣም በዘላቂነት የሚጠበቅባቸውን አገልግሎት መስጠት የሚችሉት የሚሉ ነገሮችንም ከማጋራት አኳያ ብዙ ልምድ ልውጦችን ከሌሎች ሀገሮች ወስደናል። እነዚያንም ተግባራዊ እያደረግ የመንገድ ሁኔታችንን እያሻሻል ያለንበት ሂደት እየፈጠር ያለንበት ሂደት ነው ያለው ማለት ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ